በመቀሌ ከተማ በተካሄደው የፌዴራሊስት ኃይሎች ጉባኤ የተባለው የተገኙ ተሳታፊዎች የፌዴራሊስት ኃይል ፎረም ለማቋቋም መስማማታቸውን በወጡት የአቋም መግለጫ አስታውቀዋል። ሕገ መንግስትና ሕብረ ብሔራዊ ፌዴራላዊ ስርዓትን ማዳን በሚል መሪ ሀሳብ በተካሄደው በዚህ መድረክ የፖለቲካ ፓርቲዎች ምሁራንና የአገር ሽማግሌዎች የተሳተፉበት ሲሆን ትናንት ማምሻውን ተጠናቀዋል። በዚህ ከተለያዩ አካባቢዎች የግቡ የፖለቲካ ፓርቲዎች በአመራሮቻቸው በኩል በተሳተፉበት መድረክ ላይ አምስት ጥናታዊ ጽሑፎች መቅረባቸውን ጠቅሶ ሙልጌታ አጽብሃ ተከታዩን ከመቀሌ አድርሶናል። ሕገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓት ማዳን በሚል መሪ ሀሳብ ከትናንት በስቲያ ህዳር 23ና ትናንት ህዳር 24 2012 ዓ ም በመቀለ ከተማ የተካሄደው ጉባኤ ተሳታፊዎች ያወጡት የአቋም መግለጫ ኢህአዴግ በህብረ ብሔራዊ የፌዴራሊዝም ስርዓት እንዲመራት በአደራ የተቀበላት ሀገርና የተሰጠው የፖለቲካ ስልጣን መንገድ ስቶ ሀገሪቷ ወደ መበታተን እያመራች ነው ብሏል። ተሳታፊዎቹ ባቋቋሙት አርቃቂ ኮሚቴ አማካይነት ባወጡት በጉባኤያቸው ማብቂያ ላይ በንባ በተሰማው ባለአምስት ነጥብ የአቋም መግለጫ ኢትዮጵያ ውስጥ አሁን አሉ ያሏቸው ችግሮች እንዲፈቱ እንሰራለን፣ ለመፍትሄውም አብረን እንታገላለን ብለዋል። ጸረ ህብረ ብሔራዊ ፌዴራሊዝም እና አህዳዊ ኃይሎች ባለ በሌለ አቅማቸው በሕገ መንግስታችን እና ህብረ ብሔራዊ የፌዴራሊዝም ስርዓታችን የከፈቱት ጥቃት ለመመከት የሚያስችለን ህብረ ብሔራዊ የፌዴራሊዝም ኃይሎች ፎረም በመፍጠር ፎረሙ ወደፊት በሚያስቀምጠው አቅጣጫና ውሳኔ መሰረት ጠንካራ አደረጃጀት በመፍጠር መላ የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች በማንቀሳቀስ ሕገ መንግስቱን እና ወደ ብሔራዊ ፌዴራሊዝሙን ለመታደግ በጋራ ለመታገል ወስንናል። ምርጫ 2012 በተያዘለት ጊዜ መካሄድ እንዳለበት ተሳታፊዎች አሳስበው፣ ይህንንን ጥሶ ፖለቲካዊ ስልጣን ለመያዝ የሚሞክር ኃይል ተቀባይነት የለውም ይላል መግለጫቸው። ጽሁፋቸውን ከዩናይትድ ስቴትስ በስካይፕ ያቀረቡት የፖለቲካ ተንታኝ ፕሮፌሰር ህዝቅኤል ጋቢሳ በኢትዮጵያ ለውጥ እንዲመጣ ህዝቦች መታገላቸውና የሚፈለገው ለውጥ ዲሞክራሲን ማስፈንና የዜጎች ተጠቃሚነት ማሳደግ እንደነበር ተናግሯል። ፕሮፌሰር ህዝቅኤል በመቀጠል በአሁኑ ጊዜ ለውጡ ተቀልብሶ ከህዝብ ይልቅ ለግለሰቦች ጥቅም እየዋለ ነው ብለዋል። አንደኛ ሽግግሩ የለም። ሽግግሩ ቆሟል። ሽግግሩ ልክ እንደ አብዮቱ ጊዜ ተቀልብሷል። ሁለተኛ አገሪቱ አደጋ ላይ ነች። ለምን? በፓርቲ ነበረ የምንመራው የፓርቲ ፖለቲካው ወይም ሀገሪቱን የሚመራው ፓርቲ በየአቅታቻው የሄደ ነው። ለራሱ እንኳን አንድ ላይ መሆን አቅቶት፣ ለራሱ እንኳን ራሱን ማዳን አቅቶት በሀገሪቱ ውስጥ የፖለቲካ እርጋታ እንዳይኖር አድርጓል። በፓርቲዎቹ መካከል መናቆር በስቷል። አሁን ደግሞ ፓርቲው ራሱ ማን እንደሆነም ስለማያውቅ የአይደንቲቲ ክራይሲስ ስላለበት ሀገሪቱን እንኳን ማን እንደሚመራት ወደማናውቅበት ደረጃ ደርሰናል ማለት ነው። ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን በሰላማዊ መንገድ ከፍተኛ የሆነ ትግል ያስፈልጋል ብለዋል ፕሮፌሰር ህዝቅኤል አክለው። በህብረ ብሔራዊ ፌዴራላዊ ስርዓት፣ በኢፌዴሪ ህገ መንግስት፣ በህግ ልዕልና መከበር፣ በምርጫ 2012 እና በኢትዮጵያ ወቅታዊ ሁኔታ ላይ ጽሁፎች ቀርበው ውይይት ተካሂደባቸዋል። በመድረኩ ከሰባት መቶ በላይ ፖለቲከኞች፣ የአገር ሽማግሌዎች፣ የሃይማኖት መሪዎች፣ ምሁራን፣ አባገዳዎች፣ የወጣቶች እንቅስቃሴ መሪዎችም መሳተፋቸው ተገልጿል። ከተሳታፊዎቹ አንዱ የሆኑት በዲላ ዩኒቨርሲቲ አስተማሪ አቶ አሰፋ ወዳጆም በሰጡት አስተያየት የፌዴራሊስቶች ሀይል ወደ አንድ መሰባሰብ ፌዴራላዊ ስርዓቱን ከማዳን ባሻገር ሀገሪቱን ካላስፈላጊ ኪሳራ ያድናታል ብለዋል። ያለው ሁኔታ ህዝቡን ወደ አደጋ ሊመራ ይችላል፣ ሀገሪቱንም ወደ ክራይሲስ፣ ወደማያባራ ምናልባት መክፈል ከሚገባን የበለጠ አነሰሰሪ ኮስት ወይም ሳክሪፋይስ ሊያስከፍልን ስለሚችል ነው። ይሄ ፕሮግራም የተዘጋጀው አደጋ ላይ ያለውን ህግ የህገ መንግስት ማዳን ብቻ ሳይሆን አገሪቱንም ከተለያዩ አደጋዎች ለመታደግ በህብረተሰቡ ዘንድ ያለውን አዌርነስ ለመጨመር አሁን በአገሪቱ ያሉ የፌዴራሊዝም ስርዓት አደጋዎችንም ጭምር ህዝቡ እንዲረዳ ለማድረግ ይሄ መድረክ በጣም አስፈላጊ ነው ብዬ አምናሉ። የሳልሳይ ወያኔ ፓርቲ አስተባባሪ አቶ ጸጋዘአብ ሽሻይ ደግሞ በኢትዮጵያ ስልጣን በፌዴራል መንግስት በብዛት ተከማችቶ ይገኛል። ስልጣኑ ለክልሎች እንዲካፈል እንዲህ አይነት መድረኮች በር ከፋች ናቸው ብለዋል። ፌዴራል ስርዓት ነው ተስማምተንበት የነበረው። ያንን ነገር የሚቀይር አካሄድ በስልጣን በያዘው አካል ላይ እያየን ስለሆነ፣ ስለዚህ መፍትሄው መድኃኒቱም እሱ ነው ማለት ነው። ወደዛ መመለስ ተመልሶ ወደዛ ወደ ህብረ ብሔራዊ ፌዴራል ስርዓትና ህገ መንግስቱን በትክክል ወደዚህ እዚህች ሀገር ላይ መተግበር ነው የሚል አስተሳሰብ አለ። ስለዚህ ያው የማዳኛ መንገድ ነው ይሄ ብያ አስባለሁ። ትግራይ ውስጥ ከሚንቀሳቀሱ ተቃዋሚ ፓርቲዎች አርና ትግራይ፣ የትግራይ ዲሞክራሲያዊ ትብብር ትዴትና አሲምባ ዲሞክራሲያዊ ፓርቲ ወደ መድረኩ አልተጋበዙም። የአርና ፓርቲ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ለቪኦኤ በሰጡት ቃል መድረኩ የትግራይ ገዢ ፓርቲ ለራሱ ፕሮፓጋንዳ ማስፈጸሚያ ያዘጋጀው ነው፣ የጋበዘውም ለዚህ የሚመቹት ነው ሲሉ ተችተዋል። ታዳሚ የተደረጉት በትግራይና በሌሎች ታድመ በሀያ አምስት ዓመት የኢህአደግ ፍትሀዊ ዲሞክራሲያዊ ገለልተኛ ምርጫ አደረገ ብሎ ምስክር ሲሆኑ የነበሩት የራሱ ያደረጃቸው ፓርቲዎች ነበሩ። ምንም ፋይዳ እንደሌለው አስቀድሞ ይገለዘባል። ምክንያቱም አርማ ብቻ ሳይሆን አቀኛ እንደ ኦነግ እንደ ኦፌኮ እንደ ሲያነ እንዳወብነግ ያሉት በመድረክ ያልተሳተፉት ባለፈው አይተውና ለህወሀት የፕሮፓጋንዳ መሳሪያ ላለመሆን ብለው ነው የቀረው። በሌላ በኩል ደግሞ ትግራይ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች ለምን ወደ መድረኩ እንዳልተጋበዙ የተጠየቁት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በሰጡት መልስ ህገ መንግስቱን አልቀበልም ያለ ፓርቲ አንጋብዝም ብለዋል። ህወሀት ትግራይ ላይ አትኩሮ እየሰራ መሆኑን በጉባኤ ማጠቃለያ ላይ የተናገሩት የፓርቲው መሪና የክልሉ ምክትል ርዕሰ መስተዳደር በፌዴራል ደረጃ የሚጠበቅበት ስራ እየሰራ ነው። እኛ ፌዴራል የራስ ጉዳይ ብለን አልተውንም። ትግራይ ላይ ብዙ መስራት አለብን፣ ብዙ ጎለት አለብን፣ ማካከት አለብን ግን ብለናል። በአቅማችን ደግሞ ፌዴራል ላይ እንሰራለን። ያው እንዳልኩት ይህ መድረክ የተጠራ በዛ ነው፣ ግዴታም አለብን ነው የተሰቡ ብቻ ሳይሆን አሁንም ቢሆን ማለት ነው ለራሳችን ብለን መስራት አለብን ብለን እየሰራ ስለሆነ በዛ ባይወሰድ የተው ነው አይደለንም። እየተገፋ እንዳለ ግን መስራት አለበት። ቀደም ሲል አብሯቸው ይሰሩ ስለነበሩ አመራር አባላትም ሲናገሩ በእኩልነት ተስማምተው ውሳኔ ያሳልፉ እንደነበር ተናግሯል። ዶክተር ደብረጽዮን ሀያ ዓመት ከዛም በላይ አብሮ ሰርቶ በነጋታው ሀያ አመት ሰላሳ አመት ተላላኪ ነኝ ብል የክሶ በታች የፖለቲካ ሰው ማለት ነው። አይደለም እንደዚህ አይነት ሰዎች አሁንስ ስ ተላላኪ ያለመሆናቸው በምንድን ነው የምናረጋ? እንደ ሰውም የራሳችን ክብር አለን። እንደ ፖለቲካ ሰውም የራሱ ክብር አለው። ተጨማሪ የህዝብ አደራ ለህዝብ ብሎ ብዙ መስዋዕትነት የሚካፍል ነው ኃላፊነት ለመውሰድ ቁርጠኝነት የሌላቸው፣ ለተጠያቂነት ያልተዘጋጁ፣ ድፍረት ያጡ በመሆናቸው ነው እንጂ የምር ተላላቅ ስለነበር፣ ማለት በትናንትናው ዕለት በተጠናቀቀው የመቀለ ስብሰባ ላይ ህወሀት ባይቶና ሳልሳይ ወያነ ቅማንት ዲሞክራሲያዊ ፓርቲ፣ የአገብ ሸንጎም፣ የኦሮሞ ነጻነት ንቅናቄ የገዳ ስርዓት አራማጅ ፓርቲና ሌሎች ፓርቲዎች ተሳትፈዋል። ባለፈው ነሐሴ አጋማሽም መቀለው ተመሳሳይ መድረክ ተካሂዶ ነበር። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም